ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ ከሰኞ እስከ አርብ በየለቱ ከምሽቱ አንድ እስከ አንድ ተኩል በ1431 መካከለኛ ሞገድ የሚያቀርበውን ፕሮግራም አሁን ጀመረ። ጤና ይስጥልን አድማጮች እንደምንላችሁ አምሽታችኋል። ዛሬ ቀኑ ግንቦት 20 2007 ዓ ም ነው፣ ሐሙስ ለግማሽ ሰዓት የሚቀርበውን ፕሮግራም ማስተናግደው አዲሱ አበበ ነኝ። ጽዮን ግርማ ፕሮግራሙን በመምራት ላይ ትገኛለች። ለሁላችሁም መልካም ምሽት እንመኛለን። የተለያዩ ቅንብሮችን አዘጋጅተናል። ቀዳሚው ግን የዓለም ዜና ነው። እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የካቶሊካውያን ቤተ ክርስቲያን በቡሩንዲ ለሳምንታት የዘለቀውን የፖለቲካ ቀውስ ተከትሎ ለመጪው የሀገሪቱ ምርጫ ድጋፍ እንደማይሰጥ አስታወቀ። የካቶሊክ ቀሳውስቱ ዛሬ ባወጡት መግለጫ በምርጫ ኮሚሽኑ ቤተ ክርስቲያኗን የሚወክሉት አባላቸው እንዲወጡ ጠይቀዋል። የብሩንዲ መንግሥት በትናንትናው ዕለት አንዳንድ ባዕዳን ሀገሮች ፕሬዚደንት ፒየር ኩሩንዚዛ ለሦስተኛ የሥራ ዘመን ለመወዳደር ባላቸው እቅድ ከገፉ እርዳታ መለገሳቸውን እንደሚያቆሙ ማስፈራራታቸውን በመጥቀስ ሕዝቡ ለሰኔው ጠቅላላ ምርጫ የገንዘብ እርዳታ እንዲያደርግ ጠይቋል። እስካሁኑ ባለው ጊዜ ግን ፕሬዚዳንት ፒየር ኩሩንዚዛ የምርጫውን ጊዜ እንዲያራዝሙ የካቶሊካውያን ቤተ ክርስቲያንን ጨምሮ ተቃዋሚዎቻቸው ያቀረቡላቸውን ጥያቄ ውድቅ እንዳደረጉ ነው። ዩናይትድ ስቴትስና ስዊዘርላንድ ትናንት በፊፋ ላይ ከፍተኛ የሙስና ምርመራ መጀመራቸውን ካስታወቁ በኋላ ፌዴሬሽኖች ብዙውን ጊዜ የሚተቹ መሪዎቻቸውን መጻይ ሁኔታ ለመቀየር ክርክር ይዘዋል። የዩናይትድ ስቴትስ ፍትህ ሚኒስቴር በ14 ሰዎች ላይ የማጭበርበር ወንጀል ምርመራ መጀመሩን ካስታወቀም በኋላ ብድር በመስጠት የሚታወቀው ግዙፉ የቪዛ ካርድ ኩባንያ ጠንካራ የተቃውሞ መግለጫ አውጥቷል። ቪዛ በዚሁ መግለጫው ከፍተኛ ቅሬታ የተሰማ መሆኑን ገልጾ በፊፋ ውስጥ ለውስጥ በፊፋ ውስጥ በአስቸኳይ ለውጥ ካልተደረገና እርምጃ ካልተወሰደ በቀር ኩባንያው ውድድሮችን ስፖንሰር ወይም በገንዘብ ድጋፍ የማካሄዱን ልምድ ዳግም ይመረምራል ሲል አስጠንቅቋል። ሌላው ትልቁ የፊፋ ስፖንሰር ኮካ ኮላም የፊፋ ሙስና ቅሌት ያሳሰቡ መሆኑን በተደጋጋሚ መግለጹን አስታውሶ በጉዳዩ ላይ ጥልቅ ምርመራ አስፈላጊ ነው ሲል፣ አዲዳስም ፊፋ በሚሠራው ሥራ ሁሉ ግልጽነት መኖሩን ማረጋገጥ ይኖርበታል ብሏል። ይህ በእንዲህ እንዳለ የፊፋን ፕሬዚደንት ለመምረጥ በነገ ዕለት የተያዘው ፕሮግራም በታቀደው መሠረት መካሄድ እንዳለበትና የወቅቱን ፕሬዚደንት ሴፕ ብላተርን እንደሚደግፍ የእስያ እግር ኳስ ኮንፌዴሬሽን ዛሬ ገልጿል። ብላተር ለአምስተኛ ጊዜ ተመርጠው ድርጅቱን ለማገልገል ይሞክራሉ። ተቀናቃኛቸው የዮርዳኖሱ ልዑል ቢን አልሁሴን ናቸው። ዩፋ ማለትም የአውሮፓ ፉትቦል ፌዴሬሽን ግን ፊፋ ውስጥ ለውጥ እንዲደረግ ጠንካራ ፍላጎት ስላለ ፕሬዝደንታዊ ምርጫው በስድስት ወራት እንዲራዘም ጥሪ አቅርቧል። ሴፕ ብላተር በትላንትናው ዕለት የሙስና ወንጀል ምርመራ እንዲካሄድባቸው ከተጠየቁ ዘጠኝ ከፍተኛ የወቅቱና የቀድሞ የፊፋ ባለሥልጣናት ውስጥ ስማቸው የለም። በሌላ ከዚሁ ጋር በተያያዘ ዜና ዩናይትድ ስቴትስ ይህን የሙስና ምርመራ በፊፋ ባለሥልጣናት ላይ መጀመሯ ስልጣኗን ወደ ሌሎች ሀገሮች ለማስፋት በተያያዘ ጥረት ነው ሲሉ የሩሲያው ፕሬዝደንት ቭላዲሚር ፑቲን ተችተዋል። ዋሽንግተን የወቅቱ የፊፋ ፕሬዚደንት ሴፕ ብላተር ዳግም እንዳይመረጡም ትሞክራለች ብለዋል። ቀጣዩን የ2018 የዓለም እግር ኳስ ዋንጫ የምታስተናግደው ሩሲያ ናት። የቡድኑ ትኩረት ፕሬዚደንት ባሻር አልአሳድን ድል ለማድረግ እንጂ በምዕራባውያን ሀገሮች ላይ የማጥቃት ዘመቻ ለመክፈት አይደለም ሲል በሶሪያ የአልቃይዳው ቅርንጫፍ መሪ አስታወቀ። የኑስራው ግንባር ጦር መሪ አቡ መሐመድ አልጎላኒ ከአልጀዚራ ቴሌቪዥን ጋር ባደረገው ቃለ ምልልስ የሚስተር አሳድ መንግስት መውደቂያ ጊዜ ሩቅ አይደለም ብሏል። አልጎላኒ የሶሪያን ኃይሎች ለማጠናከር ተዋጊዎቹን የላከውን የሊባኖስ ሄዝቦላን ቡድን ሲተችም ታጣቂዎች ሚስተር አሳድን ሲቀላቀሉ የሚኖራቸው እድል ሽንፈት መሆኑን ቀደም ብለው ያውቃሉ ብሏል። የፕሬዝደንቱ አናሳ ብሔረሰቦችም ደህንነታቸውን ለመጠበቅ ሲሉ የሚከተሉትን እምነት መተውና አሳድን ማውገዝ ይጠበቅባቸዋል ሲል በሶሪያ የአልቃይዳው ቅርንጫፍ መሪ አቡ መሐመድ አልጎላኒ አስጠንቅቋል። ኮራሳ የተባለው ቡድን በምዕራባውያን ላይ ጥቃት ለማድረስ እያሴረ በመሆኑ ሶሪያ ላይ የሚካሄደው አንዳንድ በአሜሪካ የሚመራ የአየር ጥቃት በቡድኑ አባላት ላይ አነጣጥሯል ሲል የዩናይትድ ስቴትስ መከላከያ ሚኒስቴር አስታውቋል። አልጎላኒ ግን ኮራሳ የሚለውን ስም የፈጠረችው ራሷ አሜሪካ እንጂ ቡድኑ እንዲያውም መኖሩ አይታወቅም ሲል አስተባብሏል። በመጨረሻም የዩናይትድ ስቴትስ መከላከያ ሚኒስትር አሽ ካርተር ዛሬ ሲናገሩ የመከላከያ ባለሥልጣናት በኢራቅ ራሱን እስላማዊ መንግስት እያለ የሚጠራውን ቡድን ታጣቂዎች የሚፋለሙትን የመንግስት ደጋፊዎች ማሰልጠንና ማስታጠቅ የሚቻልበትን መንገድ እያጠኑ ናቸው ብለዋል። ካርተር ወደ እስያ አብረዋቸው ለሚጓዙ ጋዜጠኞች ዛሬ ሲናገሩ በቅርቡ ኢራቅ ውስጥ የደረሱ ሁኔታዎች በምድር ላይ ብቁ ሸሪክ ሊኖረን እንደሚገባ አሳይቷል ሲሉ አስረድተዋል። የአሜሪካው መከላከያ ሚኒስትር ይህን አስተያየት የሰጡት የኢራቅ ነውጠኞች የአንባርን ክፍለ ሀገር ዋና ከተማ ከመንግስቱ ኃይሎች አስለቅቀው ከመያዛቸው ጋር አያይዘው ነው። ባለሥልጣኑ ከዚህ ቀደምም የኢራቅን ወታደር የመዋጋት ፍላጎት ጥያቄ ውስጥ ያስገባ አስተያየት ሰጥተው የሀገሪቱን ባለሥልጣናት እንዳስቆጡ አይዘነጋም። በዚያ ምክንያት የዋይት ሀውስ ቤተ መንግሥት ዩናይትድ ስቴትስ ኢራቅን ለመርዳት ቁርጠኛ መሆኗን በመግለጽ ምላሽ ለመስጠት ተገዷል። ለሰዓቱ ያለን ዜና ይኸው ነው። አጠር ያለውን የምሽቱን ዜና አደመጥን። በሶስት ሰዓት መደበኛ ፕሮግራማችን ደግሞ ሰፋ ካለ ዜናና የዜና ትንታኔ ጋር እንጠብቃቸዋለን። ወደ መጀመሪያው ቅንብር ልለፍ። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት አቃቢ ሕግ የደረጃ ምስክሮችን በነ ሶልያና ሽመልስ መዝገብ በተከሰሱት ተጠርጣሪዎች ላይ ለማሰማት ተጨማሪ እድል እንዲሰጠው ያቀረበውን ጥያቄ ውድቅ አደረገው የምስል ከድምፅ ቲቪዎችን ማስረጃ ይዘት ተመልክቶ ውሳኔ ለመስጠት ተለዋጭ ቀጠሮም ቆርጧል። ሰባተኛውን ተከሳሽ አቤል ዋበላን ችሎት ተዳፍረሃል በሚል የጥፋተኛነት ውሳኔ አስተላልፎበታል። መለስካቸው አመሃ ነው ዝርዝሩን የላከልን። ፍርድ ቤቱ ትናንት በሰጠው ቀጠሮ መሠረት በነ ሶሊያና ሽመልስ የክስ መዝገብ አቃቤ ቀሪ የደረጃ ምስክሮችን ለማቅረብ ያልቻለው ፖሊስ በሌላ ወቅታዊ ስራ ላይ ተሰማርቶ ስለነበረና ይህን መከታተል ስላልቻለ ተጨማሪ ጊዜ ተሰጥቶት ምስክሮቹን ለማሰማት የጠየቀውን ጥያቄ ፍርድ ቤቱ አቃቤ ሕግ የሰጠው ምክንያት በቂ ሆኖ እንዳላገኘው ገልጾ ጥያቄውን ውድቅ አድርጓል። ስለሆነም የአቃቤ ሕግ ተጨማሪ የደረጃ ምስክሮች እንዲታለፉ ሲል በይኗል። አቃቤ ህግ ለይቶ የድምፅ ከምስል ማስረጃ ናቸው ያላቸውን ሲዲዎች ግን ፍርድ ቤቱ በነገው ዕለት በጽህፈት ቤቱ የሲዲዎችን ይዘት መርምሮ ውሳኔ ለመስጠት ተለዋጅ ቀጠሮ ለሰኔ 8 ቀን 2007 ቆርጧል። ከዚሁ ጉዳይ ጋር በተያያዘ አቃቤ ህግ በትናንትናው ምሽት በአሜሪካ ድምፅ ሬዲዮ ከተከሳሽ ጠበቆች አንዱ አቶ አማሀ መኮንን የሰጡት ቃለ ምልልስ ለአንድ ወገን ያደላ በመሆኑ ፍርድ ቤቱ በዚህ ጉዳይና በአጠቃላይ የችሎት ዜና አዘጋገብን በተመለከተ መመሪያ እንዲሰጥለት ጠይቋል። የተከላካይ ጠበቃ አቶ አማሀ መኮንን አቃቤ ሕግ በቀረበው ዜና ላይ ጭብጥ ያለው ክስ ካለው በሕጉ መሠረት ያቅርብ እንጂ ለፍርድ ቤቱ የአሰራር መመሪያ ሊሰጥ ሕጉ አይፈቅድለትም ሲሉ ተቃውመዋል። ፍርድ ቤቱም ግራቀኙን ከሰማ በኋላ በአጠቃላይ ሁኔታ ላይ መዘገብ እንደሚገባ ጠቅሶ ተጨባጭ የአሰራር ስህተት ካለ ግን መታረም እንዳለበት ገልጾ አልፎታል። ሰባተኛ ተከሳሽ አቤልዋ በላ ለፍርድ ቤቱ ሀሳቡን ለመግለጽ ጥያቄ አቅርቦ ሳይፈቀድለት ለመናገር በመሞከሩና በዚህም መሃል በተፈጠረ መወዛገብ ፍርድ ቤቱ በችሎት መድፈር ጥፋተኛ ብሎታል። ቅጣት ለመወሰንም ለግንቦት አምስት ቀን ተለዋጭ ቀጠሮ ሰጥቷል። ዘጠኙ ጦማርያንና ጋዜጠኞች በሽብር ወንጀል ተከሰው የአቃቢ ሕግ ማስረጃ እየታየ እንደሆነ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ ተከታዩ ቅንብር እያለፍን ነው። በአገሪቱ ካሉት 547 የምርጫ ክልሎች የ442ቱ ጊዜያዊ ውጤት እንደደረሰው የገለጠው ብሔራዊ ምርጫ ቦርድ ሁሉንም ደግሞ ገዢው ፓርቲ ኢህአደግ ማሸነፉን አስታውቋል። ኢህአደግ የአዲስ አበባ ከተማ የህዝብ ተወካዮች ምክር ቤት ያሏትን 23 መቀመጫዎች በሙሉ ማሸነፉንም ቦርዱ አመልክቷል። እስክንድር ፍሬው ዘግቧል። የ2007ቱን አጠቃላይ ምርጫ ጊዜያዊ ውጤት ይፋ ያደረጉት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና በእስካሁኑ መረጃ ገዢው ፓርቲ ኢህአዴግና አጋር ድርጅቶቹ ማሸነፋቸውን ጠቅሰዋል። የኢትዮጵያ ፓርላማ ወይም የህዝብ ተወካዮች ምክር ቤት 547 መቀመጫዎች ያሉት ሲሆን መቀመጫዎቹ የሚያዙት ከ547 የምርጫ ክልሎች አሸንፈው በሚመጡ ሰዎች ነው። ፕሮፌሰር መርጋ እንዳሉት ከእነዚህ 547 የምርጫ ክልሎች እስካሁን ለቦርዱ የደረሰው የ442 ውጤት ነው። ሁሉንም ደግሞ ኢህአዴግና አጋር ድርጅቶቹ ማሸነፋቸውን ጠቅሰዋል። እናም በአዲስ አበባ እንደዚሁም በኦሮሚያ፣ በአማራ፣ በደቡብ፣ በትግራይና በሌሎችም ክልሎች ከታወቁት ውጤቶች ውስጥ ኢህአዴግ ሙሉ በሙሉ ማሸነፉን በፕሮፌሰር መርጋ በቃና የተነበበው ጊዜያዊ ውጤት አመልክቷል። አዲስ አበባ ሪጂናል ስቴት ቶታል አዲስ አበባ ከተማ ለህዝብ ተወካዮች ምክር ቤት ካሏት 23 መቀመጫዎች 23ቱንም ኢህአዴግ አሸንፏል። ኦሮሚያ ክልል ካሉት 178 የሕዝብ ተወካዮች ምክር ቤት መቀመጫዎች የ150 ውጤት ደርሷል። 150ውንም ኦህዴድ ኢህአደግ አሸንፏል። ከዚህ በተጨማሪም አማራ ክልል ለተወካዮች ምክር ቤት ካሉት 138 መቀመጫዎች የ107ቱ ውጤት ታውቋል። ሁሉንም በአዴን ኢህአደግ አሸንፏል። እንደ ቦርዱ ማብራሪያ ደቡብ ክልል ለህዝብ ተወካዮች ምክር ቤት ካሉት 123 መቀመጫዎች የ95ቱ ውጤት ይፋ ተደርጓል። 95ቱንም ደሄድን ኢህአደግ አሸንፏል። ከትግራይ ክልል ተመርጠው ፓርላማ የሚገቡት ተወካዮች 38 ናቸው። የ31ዱ ውጤት ዛሬ ይፋ ከተደረጉት ውስጥ ተካትቷል። ሕወሓት ኢህአደግ ሁሉንም አሸንፏል። በኢህአዴግ አጋር ድርጅቶች በሚመሩ ክልሎችም ተመሳሳይ ውጤት ተመዝግቧል። የ105 የምርጫ ክልሎች ውጤት ገና እየተጠበቀ ሲሆን በሂደት ይፋ እንደሚደረግ ተገልጿል። ከነዚህ ወንበሮች ውስጥ ተቃዋሚዎች ያሸነፏቸው ይኖሩ እንደሆነ የተጠየቁት የቦርዱ ሰብሳቢ ይህ የሚታወቀው ውጤቱ ሙሉ በሙሉ ሲመጣ እንደሆነ አስረድተዋል። አንዳንድ የተቃዋሚ ፓርቲዎች ምርጫው በጫናና በወከባ ስር እየተካሄደ ነው ሲሉ ቅሬታቸውን እየገለጹ ይገኛሉ። የኢትዮጵያ ብሔራዊ ምርጫ ቦርድ ግን በተሳካ ሁኔታ እየተካሄደ ሲል ሂደቱን አወድሰዋል። የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና ለዚህ ስኬት አስተዋጽኦ አደረጉ ያሏቸውንም አመስግነዋል። በ2007 ዓ.ም በመላ ሀገራችን የተካሄደው ጠቅላላ ምርጫ በተረጋጋ ሁኔታ ተጠናቋል ለዚህ ስኬት ዋና ምስጋና ከሚገባቸው በግዛዊነት ውስጥ መራጩ ህዝባችን ላደረገው ንቁ ተሳትፎ ጨዋነበስ ዲሲፕሊን፣ ለዲሞክራሲ ያለው ቁርጠኝነት የሚደነቅ መሆኑን ለአፍሪካ ወንድሞቹም በምሳሌነት አረጋግጧል። ተወዳዳሪ የፖለቲካ ፓርቲዎች በአብዛኛው ቅስቀሳውም ላይ የምርጫ ቀኑም፣ ከዛ በኋላም በተረጋጋ ሁኔታ በሰላም ውጤቱን በመጠባባቅ ላይ በዲሲፕሊን ስለሚገኙ ከፍተኛ ምስጋና ይገባቸዋል። የህዝብ ተወካዮች ምክር ቤት ላደረገልን ከፍተኛ ርብርቦች፣ ከፍተኛ እገዛ ትልቅ ምስጋና ይገባቸዋል። የፌደራልና የክልል መንግስታት ላደረጉልን ሁሉ ለስኬታማነቱ፣ ለሰላማዊነቱ ህዝቡ በንቁ ተሳትፎ ስወጣ ጨዋ ለበስ የሆነ አካሄዱን በመደገፍ ከፍተኛ እገዛ አድርጎልናል። የኢትዮጵያ ብሮድካስት ባለሥልጣንና ሁሉም የመገናኛ ብዙሀን ትክክለኛ መረጃ ለህዝቡ እንድደርስ ምርጫው ሰላማዊ፣ ነጻና ፍታዊ ሆነው እንድጠናቀቅ የበኩላቸውን እገዛ አድርጓል። የምርጫው የመጨረሻ ውጤት ይፋ የሚደረገው ሰኔ 15 2007 መሆኑን መሆኑንም ቦርዱ አስታውቋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ የግንቦት አስራ ስድስቱ ምርጫ የኢትዮጵያን የምርጫ ህግና ህገ መንግሥቱን ጭምር የጣሰ ነው ሲል የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ አስታወቀ። የታሰሩ አባሎችና ተወካዮቹ በአስቸኳይ እንዲፈቱና አሁንም መንግስት በአባሎች ላይ እየካሄደ ያለውን የማሳደድ እርምጃ እንዲያቆምም ጠይቋል። ተፈጽሟል ያለውን ህገ መንግስታዊና ሌሎች የህግ ድንጋጌዎች ጥሰትንም የአገር ውስጥ ገለልተኛ አካል ተሰይሞ እንዲያጣራ ጥያቄ አቅርቧል። መለስካቸው አመሃ ዘግቧል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ዛሬ አመሻሹ ላይ በጠራው ጋዜጣዊ መግለጫ ላይ ምርጫ 2007 ከተጀመረ አንስቶ መድረክ ከህዝብ ጋር እንዳይገናኝ በገዢው ፓርቲና በመንግስት በኩል ያልተደረገ ደባ አልነበረም ሲሉ የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ገልጸዋል። መድረክ በህጎችና በህገ መንግስቱ በተደነገገው መሰረት በምርጫው ዘመቻ ወቅት በመገናኛ ብዙሃን እንዳንጠቀም ሳንሱር ተደርገናል ብለዋል። በምርጫ ቀንም መድረክ የምርጫ ጣቢያ ወኪሎችን ማስቀመጥ እንዳልቻለ በተለይ በከፍተኛ ትምህርት ተቋማትና በጦር ሰፈሮች ውስጥ በተካሄዱ ምርጫዎች መድረክ ታዛቢዎቹ ወይም ወኪሎቹ ወደ እነዚህ ተቋማት ለመግባት እንደተከለከሉ በአጠቃላይ ከሶስት አራተኛ በላይ በሆኑ የምርጫ ጣቢያዎች አንድም ወኪል መድረክ ማስገባት እንዳልቻለ ፕሮፌሰሩ ገልጸው እነዚህና የመሳሰሉ ድርጊቶችን መድረክ መገምገሙን ገልጸዋል። የግንቦት 16ቱ ምርጫ የምርጫ ህግ የሥነ ምግባር ደንቦችንና ሕገ መንግሥቱን ጭምር የጣሰ የምርጫ ሂደትና አፈጻጸም መሆኑን መድረክ ገምግሟል። እንደዚሁም ምርጫው ኢህአዴግ በኮማንድ ፖስት የተመራ የታጠቀ ሰራዊት ህዝቡ ላይ ባሰመተበት ሁኔታ እየተከናወነ ሆኖ አግኝተነዋል። ስለዚህም የግንቦት 16 2007 ምርጫ ነፃ ፍትሐዊና ተአማኒ አይደለም የሚል ድምዳሜ ላይ መድረክ ደርሷል። የህግ ጥሰቱ ይሄ ብቻ እንዳልሆነና እንዳልነበረ የዘረዘሩት ፕሮፌሰር በየነ ጴጥሮስ የድምፅ መስጫ ኮረጆች ተሞልተው አድረዋል። ለመድረክ የተሰጡ የድምፅ መስጫ ወረቀቶች በየመጸዳጃ ቤቱ ተጥለው ወይንም እንዲቃጠሉ ተደርገው በእነዚህ ፈንታ የኢህአዴግ ሀሰተኛ የድምፅ መስጫ ወረቀቶች በድምፅ መስጫ ኮረጆች ውስጥ መታጨቃቸውን ገልጸዋል። ሌሎችም የመድረክ አመራር አባላት ጨምረው እንዳሉት ይህ ድርጊት በሌሎችም ሰፊ የሀገሪቱ ክፍሎች ተፈጽመዋል ሲሉ ገልጸዋል። ይህን የተቃወሙ የመድረክ አባላትና የምርጫ ወኪሎች በልዩ ልዩ ሰበብ መታሰራቸውን ገልጸው እነዚህ አባሎች እንዲፈቱ ፕሮፌሰር በየነ ጴጥሮስ ጥሪ አቅርበዋል። መድረክ በአሁኑ ጊዜ በተለያዩ የተሳሰቡ ምክንያቶች ኢህአዴግ በሸረበው በካድሪዎች ተንኮል ሰፊ ቁጥር ያላቸው ምርጫ ጣቢያ ተወካዮቻችንንና ጠንካራ የፖለቲካ ሰራተኞቻችንን አስሯቸው ይገኛል። ስለዚህ እነዚህን የታሰሩትን አባሎቻችንን በአስቸኳይ እንዲፈታ እንጠይቃለን። ከየስፍራው የተሰበሰቡና በመጸዳጃ ቤትም ተጥለው የነበሩ በግምት በመቶዎች የሚቆጠሩ የድምፅ መስጫ ወረቀቶችን በጋዜጣዊ መግለጫው ላይ ለናሙና ያቀረበው መድረክ ወረቀቶቹ የምርጫ ቦርድ ማህተም ያለባቸው ለመሆናቸውም አሳይተዋል። ይህንን ህገ ወጥ ድርጊት ሲከላከሉ የነበሩ አባሎች አሁንም በመንግስት ኃይሎች እየተሳደዱ መሆናቸውን የገለጹት የመድረክ መሪ መሳደዱ በአስቸኳይ እንዲቆም ጠይቀዋል። አባሎቻችንንና መራጩንም ህዝባችንን አሁንም በማሳደድ ላይ ነው ያለው። እስካሁን ድረስ ያልታሰሩቱ በቁጥጥር ስር ያልዋሉት ተወካዮቻችን እንዴት ደፍራችሁ መድረክን ለማስመረጥ በሚል ሰበብ የማሳደዱ የማሳደዱን የዘመቻ ታይዞት ነው ያለው። ስለዚህ ይህም የማሳደድ እርምጃ በአስቸኳይ እንዲቆም እንጠይቃለን። በመጨረሻም ፕሮፌሰር በየነ መድረክ ለተፈጠረው ችግር መፍትሄ ሊሰጥ ይችላል ያለውን አካል እንዲቋቋም ጥሪ አቅርበዋል። ይሄ ምርጫ ያገሩትን ህገ መንግስትና ያሉትንም ህግ ጋት ሁሉ የጣሰ ነው ብለናል። የህግ ጥሰት አለ በዚህ ምርጫ አፈጻጸም ላይ ስለሆነም አንድ ወገንተኛ ያልሆኑ ዜጎች ያሉበት ገለልተኛ አካል ተቋቁሞ የዚህ በምርጫ ሂደት የተከሰተው የህግ ጥሰቶች እንዲጣሩ መድረክ አበክሮ ይጠይቃል። በመግለጫው መጨረሻ ላይ የተለያዩ ጥያቄዎች ከጋዜጠኞች ተነስተው ፕሮፌሰር በየነን ጨምሮ ሌሎችም የአመራር አባላት ምላሽ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ መጨረሻው ቅንብር እያለፍን ነው። ገዢው ፓርቲ ከጠቅላላ የአገሪቱ 547 የምርጫ ክልሎች 442ቱን የአዲስ አበባን ደግሞ መቶ በመቶ ያሸነፈበትን የኢትዮጵያ ምርጫ ከደቡብ አፍሪካ አዲስ አበባ ብቅ ያለችው አኒታ ፖል ተከታትላው ነበረ። ብዙውን ጊዜ ታዲያ ዘጋቢዎች ወደ መስክ ሄደው ሲመለሱ ያጋጠሟቸውን ሁሉ በማስታወሻ ደብተራቸው ከትበው ነው የሚመለሱት። አኒታም እንዲሁ አድርጋ ነበርና እኔና ትዝታ በላቸው ለፕሮግራማችን ተከታታዮች እንዲህ አቅርበነዋል። ወደ ኤሌቬተሩ ወይንም ሊፍቱ እየገባን ሳለ አንድ ልጅ ግር ሰው ጋዜጠኛ ነሽ ብሎ ጠየቀኝ ስትል ትጀምራለች አኒታ ዘገባዋን። ኢትዮጵያ ውስጥ እንዲህ አይነቱ ጥያቄ ጓዘ ብዙ ነው፣ ሌላም ነገር አካቶ ስለሚቀርብ እናም በአውሮፕላን ጣቢያው የኢሚግሬሽን ባለስልጣናት ፓስፖርትን ሲፈትሹ፣ ማህተም ሲያደርጉ፣ ሻንጣይን ሲበረብሩ፣ እዚያ የመገኘት አላማ ምን እንደሆን ስጠየቅና ስመልስ በአጠቃላይ ተጨማሪ 45 ደቂቃ ፈጀብኝ። ገዢውን ፓርቲ በሰላይስ የሚጠርቡ ኢትዮጵያውያን ጋዜጠኞች እንደምን ምን በረቀቀ ሁኔታ እንደሚታፈኑ ለሰብአዊ መብት መከበር የቆሙ አያሌ ዓለም አቀፍ ቡድኖች ዘግበውታል። በርካታ ቁጥር ያላቸው ጋዜጠኞችና ብሎገሮች ወይም የኢንተርኔት አምደኞች በአሸባሪነት ተከሰው ወህኒ ቤት ይገኛሉ። ብዙዎቹ ደግሞ በስደት ሆነው ይህን ምርጫ ከሩቅ መዘገብ ይዘዋል። ለማንኛውም ጋዜጠኛ ነሽ ላለው ጥያቄ በረዥሙ ተንፍሼ አዎ አልኩት። በዚህ ምርጫ ደስተኛ አይደለሁም፣ አለ ከፍ ባለ ድምፅ። ኢትዮጵያ ውስጥ ዲሞክራሲ የለም። ትልቅ ድፍረት አልኩት ባድናቆት። ይህ ለእኔ አዲስ ነገር ነው። ከአስር ዓመታት በፊት ኢትዮጵያ ውስጥ ተመድቤ ተቃዋሚዎች በ1997 ምርጫ ሲያሸንፉና መንግስት ያህል እርምጃ በወሰደ ጊዜ ይህ አይነቱ ስሜት አልፎ አልፎ ነበር የሚሰማው። በተለይም እንዲህ እንደ ድንገት ለሚገኙ ጋዜጠኞች የሚነሳ ጥያቄ አልነበረም። ሊያግባባኝ እየሞከረ ይሆን አልኩ። አዎ ሰዎች ሲናገሩ ሰማለሁ አልኩት፣ ጥንቃቄ በተሞላው አባባል። እናም ክፍሌ ወደሚገኝበት ፎቅ ስደርስ ከሊፍቱ ወረድኩ። እባክዎ ስለ ምርጫው አንዳች አስተያየት ይኖሮታል? አኒታ ፖል ደጋግማ ያቀረበችው ጥያቄ ነው። በምርጫ ዘመቻ ወቅት አዲሱ ተቃዋሚ ፓርቲ የአዲስ አበባ ቅስቀሳውን እያጠቃለለ ይገኛል። ሂደቱን ለመመልከትም ብዙ ህዝብ ተሰብስቧል። በደረስኩበት ቦታ ሁሉ ካሜራዬን እያሳየሁ እባኮ እኔ ከአሜሪካ የመጣሁ ጋዜጠኛ ነኝ፣ ኢንተርቪው ላደርጎ እፈልጋለሁና ስለ ምርጫው አስተያየት ይኖረታል እላለሁ። ማንም ፈቃደኛ አልሆነም። መንገዱን ፎቶግራፍ ሳነሳ አንዱ እርሱን የምቀርጽ መስሎት ፊቱን ሸፈነ። ሌላው ወጣት ደግሞ የእጅ ስልኩን አወጣና ወደ እኔ አነጣጠረ። እኔም መለንጽሬን አውልቄ ትክ ብዬ አየሁት፣ ፎቶም ተነሳሁለት። የተቃዋሚ አባሎች በዚህ ምርጫ ድምፅ እንደምናገኝ እርግጠኞች ነን ይላሉ። የሰማያዊ ፓርቲ ቃል አቀባይ ዮናታን ተስፋዬ ለምሳሌ ከ550 በላይ ከሆነው የምክር ቤት መቀመጫዎች ተቃዋሚው ከመቶ በላይ መቀመጫዎች እንደሚያገኙ በልበ ሙሉነት ተናግሯል። ይህ ከሆነ በእውነት ትልቅ ድል ነው። በ2002ቱ ምርጫ ተቃዋሚው አንድ መቀመጫ ነበር ያገኘውና ይድነቃቸው አዲስ የተባሉ አንድ የተቃዋሚው እጩ ተወዳዳሪ ደግሞ የተቃዋሚ ደጋፊዎች ለሆኑ እስር ቤት ለሚገኙ ጓደኞቻቸው ምግብ ለማድረስ ሲሄዱ ተገኝተው መታሰራቸውን ነግረውኛል። ኢትዮጵያ ውስጥ የፖለቲካ ተሳትፎ ማድረግ ከባድ እንደሆነ አውቃለሁ አሉ። ቀጥለውም አንድ ቀን ወህኒ እንደምገባም አውቃለሁ፣ ግን ብታሰርና ጓደኞችን ብቀላቀል ደስ ነው የሚልኝ። ለአገሬ አንድ አስተዋጽኦ እንዳደረግኩ ስለሚሰማኝ ደስተኛ ነኝ። ቆየት ብሎ ሆቴሌ ክፍል ውስጥ የነበረ ኢንተርኔት ተበላሸ። የተቃዋሚዎቹን ዘመቻ ለመከታተልም ቴሌቪዥን ወደሚገኝበት የእንግዳ መቀበያ ክፍል ለመሄድ ተነሳሁ። ሊፍቱ ውስጥ ወይንም ኤሌቬተር ውስጥ አሁንም ሌላ ልጅ እግር ሰው አገኘው። ወደያዝኩት ላፕቶፕ እያመላከትኩ ክፍሌ ውስጥ ኢንተርኔት የለም አልኩት። መንግሥት ነው እኮ አለ። ኤሌክትሪክማ አለ፣ ግን ኢንተርኔት እንዲሠራ አይፈልጉም። አብዱራሂም ጀማል አራያ ይባላል። ደቡብ አፍሪቃ ውስጥ የሚኖር ስደተኛ ነው። የጻፈችውን አኔታ አሳየችው። በዚህ ጊዜ የእነርሱ ተከታይ ካልሆንሽ፣ ከእነርሱ ጋር አንድ ካልሆንሽ፣ እነርሱ የሚያደርጉትን ካላደረግሽ የምትፈልጊውን ማድረግ አትችልም። እና እነርሱን መከተል እያንዳንዱን የሚሉሽንና የሚነግሩሽን ሁሉ ማድረግ አለብሽ ምክንያቱም ሀገራችን ውስጥ ዲሞክራሲ የለም። አኒታ ፖል የጋዜጠኛ ማስታወሻዋን ስትቀጥል የእሁዱ የምርጫ ቀን በማለዳ ነው የተጀመረው ትላለች። ህዝቡ በስርዓት ተሰልፏል፣ ጸጥታ ሰፍኗል። እናም ከአንዱ ድምፅ መስጫ ጣቢያ ወደ ሌላው ስዘዋወር ቆይቼ፣ የተሰጠኝ ፍቃድ ግን አንዱ ቦታ ብቻ ነበር ሊያስገባኝ የቻለው። እዚያም እንደደረስኩ አንድ የቆዳ ጃኬት የለበሰ ሰው ምንድነው የምትሰሪው ከዚህ? ሲል ጠየቃት። በእረፍት ሽርሽር ላይ ነኝ ብለው በወደድኩ ለእርሱ። በእርግጥም ጠዋት ማለዳ ከንጋቱ በ12 ሰዓት ካሜራ ይዞ ምርጫ ጣቢያ መገኘት ቀልድ ሳይሆን ይቀራል። ሌሎች የእርሱ አይነቶቹ ተሰባሰቡ መጡና ትንሽ እንድቆይ ነግረውኝ ካሜራዬንም ወደ መሬት እንዳዘቀዝቅ ትእዛዝ ሰጡኝ። በመጨረሻም አንድ የምርጫ ባለስልጣን መጣና የተሰጠኝን ፍቃድ ነጥቆ ወሰደው። ከረዥም ቆይታ በኋላ ግድ የለም ተፈቅዶልሻል። አውቃለሁ አልኩት ኮስተር ብዬ። ለገዢው ፓርቲ ድምፅ የሚሰጡትን መራጮች ለማግኘት ብዙም አልተቸገርኩም፣ ብዙሀን ናቸውና። አንዳቸውም ግን ሊያነጋግሩኝ አልፈለጉም። ብዙዎቹም ዝም ብለው አልፈውኝ ሄዱ። በሚቀጥለው ቀን ትላለች አኔታ ፖሎ ማስታወሻዋ፣ ከታሰሩት ከዘጠኙ የኢንተርኔት አምደኞችና ጋዜጠኞች አንደኛዋን የሚያውቅ ሰው አገኘሁ። ብቀላ ይደርስብኛል በሚል ፍርሃት ግን ማንነቱ እንዳይገለጥ ጠይቋል። ከምርጫው በኋላ ወዲያውኑ ከእኔ ጋር መነጋገሩ የታሳሪዎቹን ጉዳይ ይበልጥ ያበላሻል ብሎ ይሰጋል። ለዚህ ምስኪን ሰው አዘንኩለት፣ እንዲህ ስልም ጥያቄ ያቀረብኩለት ከታሰሩት ዘጠኙ መካከል የኢትዮጵያን መንግሥት በኃይል ለመጣል ከሚሞክር ቡድን ጋር ግንኙነት ሊኖረው ይችል ይሆን? አልኩ። ያማ ለመታሰራቸው የተሰጠ ምክንያት ነው። ከቀረበባት ክስ ነፃ መሆኗን እየማለ የሚነግርላት ሰው እንዲያው በድንገት በአጋጣሚ የሆነ የተያዘችው፣ ራሱን በመነቅነቅ እስካሁን እኮ የሕግ ጠበቃው ላቀረበው የሽብርተኝነት ክስ አንድም ማስረጃ የለም አለኝ። እንደሚመስለኝ ጋዜጠኞቹ የታሰሩት በፈጸሙት ወንጀል ሳይሆን መጻኢውን ሁኔታ በመፍራት ነው። ለረዥም ዓመታት አስተዳደሩ ላይ የቆየው ገዢው ኢህአዴግ ፓርቲ ስልጣን ካለቀቀ ብቀላ ይደርስብኛል ብሎ ይፈራል። እየተናገረ ስላለው ጭቆና ግን በግልጽ የሚታይ ምልክት የለም። በአንድ ቡና ቤት ቁጭ ብለን ስንነጋገር አጠገባችን እየተቀያየሩ መጥተው በመቀመጥ ስልኮቻቸውን በሚመለከቱ ሰዎች ሁኔታ ሁለታችንም ተረብሸናል። ቆየት አልኩና አንድ ነጋዴ ለማየት ሱቅ ገባሁ። ሶስቱ ሰራተኞቹ በፍርሃት ምክንያት መምጣት እንዳልቻሉ እንደነገሩት ገለጸልኝ። ለምን ሲባሉ ግን ማብራሪያ ለመስጠት ፈቃደኞች አልነበሩም ሲልም አጫወተኝ። ገዢው ፓርቲ መቶ በመቶ በምርጫው አሸንፏል እየተባለ ስለሚወራውም ጉዳይ ተነጋገርን። ይፋ የምርጫ ቦርድ የሚሰጠው መረጃ ብቻ ውጤቱን እንደሚያመለክት አበክር የተናገርኩ እርሱም ተባለ እንዴ በሚል አይነት ተመለከተኝ። እንደ ጋዜጠኞች እኛ በምንጩ ማንነት፣ በተአማኒነቱ ማረጋገጥ በምንችለውና በምናየው ላይ ይወሰናል። እናም የኔ ትረካዎች ይህን ምርጫ አስመልክቶ ማለቴ ነው። ትረካዎቼ በደንብ የተደራጁ የድምፅ መስጫ ጣቢያዎችን፣ ደስተኛ መራጮቻቸውንና የመንግስት ደጋፊዎችን ያሳያሉ። ከብቸኛው የባዕዳን ታዛቢ ተልእኮ ከአፍሪካ ህብረት የተሰጠውም ቀይጥ አመለካከት ያካትታል። ትረካዬ የአፍሪካ ህብረት ምርጫው ሰላማዊና ተአማኒ ነው ብሏል። እርግጥ ግን ነፃና ትክክለኛ ምርጫ ነው አላለም። በዚህ ምርጫ ዙሪያ የኔ አብዛኛው ትረካ ዝምተኞችን ወይንም እንዳይናገሩ የተከለከሉ ቡድኖችን አልያዘም። ይሄ ዝምተኛ ቡድን ምን ያህል ግዝፈት እንዳለው ግን ማወቅ አይቻልም። ምክንያቱም ብዙዎቹ አንዴ ካሜራው ከደገነና ወይም የድምፅ መቅረጫ ክሩ መዞር ሲጀምር ሊያናግሩኝ አይፈልጉም። ለመምረጥ ግድ እንደሌላቸው የነገሩኝ ግን በዘገባ መልክ እንዳይወጣ የጠየቁ ናቸው። የኢንተርኔት አምደኞችና ጋዜጠኞች እስካሁን የቀረበባቸው ማስረጃ ስለሌለ ወይም ስላልተፈረደባቸው መምረጥ ይፈልጉ እንደነበር ጓደኞቻቸው አጫውተውኛል። ሆኖም የወህኒ ቤት ኃላፊዎች በአቅራቢያቸው የድምፅ መስጫ ጣቢያ እንደሌለ ነግረዋቸዋል ተብሏል። የተቃዋሚ ፓርቲው የምርጫ ዘመቻ ኃላፊ ኤፍሬም ሳለሥላሴ በነጻ የመናገር መብት ማንም ሊያስቆመው የማይችል መሆኑን ያስረዳል። የቴክኖሎጂው ማደግና የማህበረሰብ መገናኛ ብዙሃን በከፍተኛ ደረጃ እያደገ መምጣት ለዚህ ሀቅ ምስክር ነው ሲልም ኤፍሬም ያክላል። ለአሁን ግን ኢትዮጵያ ውስጥ ሐሳብን በነጻ የመግለጥ መብት የወደፊት ሕልም ነው። ለአሁን ያለንን እዚህ ላይ ያጠቃልናል። ፕሮግራማችን መደበኛው ፕሮግራም ማለት ነው፣ በሶስት ሰዓት ይቀጥላል። እንድትከታተሉ ከወዲሁ እየጋበዝን ጽዮንና እኔ አዲሱ አበበ በዚሁ እንሰናበታለን። ደህና ምሽው። يا دخوى يا يا